የብልጽግና ፓርቲ ኢህአዴግ የሰራቸውን መልካም ተግባሮች ማስቀጠልና ስህተቶቹን የማረም ስራ ያከናውናል ሲሉ የፓርቲው ከፍተኛ አመራር አባል አቶ ገዱ አንዳርጋቸው ገለጡ። የፓርቲው የደቡብ ወሎ አመራር አባላት በፓርቲው ፕሮግራምና ሕገደንብ ላይ ውይይት ማድረጋቸውን ጠቅሶ መስፍን አራጌ ተከታዩን አድርሶናል። አዲሱ የብልጽግና ፓርቲ በአገሪቱ ላይ የተጋረጠውን ፈተና ለመጋፈጥ ምስረታውን እውን ያደረገ የመታገያ መድረክ ነው የሚሉት የውጭ ጉዳይ ሚኒስትርና የብልጽግና ፓርቲ ከፍተኛ አመራሩ ገዱ አንዳርጋቸው ናቸው። ፓርቲው ትናንትን ንዶ ነገን የሚገነባ ሳይሆን የትናንትን በጎ ነገር አስቀጥሎ ስህተትን አርሞ የሚሻገር መሆኑን ያስረዳሉ። ለዚህም ነው ኢህአዴግ እንደ ግንባር የሰራቸው ስህተቶችም ጥንካሬዎችም አሉ የሚሉት። ኢህአዴግ የዚህን ሀገር ኢኮኖሚ ለውጥ፣ ልማት እንደገና ደግሞ ከሞላ ጎደል ብዙ ዓመታት ሰላም አድርጎ ያስቀጠለ ድርጅት ነው። ነገር ግን ኢህአዴግ ጥሩ የሰራውን ያህል የሰራቸው መሰረታዊ ስህተቶች አሉ። የዚህ ፓርቲ ኢህአዴግ ጥሩ የሰራቸውን ማስቀጠል፣ ኢህአዴግ ያጎደላቸውን ነገሮች መሙላት። ኢህአዴግ ለዜጎች ክብርና መብት የሰጠው ትኩረት በእጅጉ አናሳ ነው። የብሔር ብሔረሰቦችን መብት መመለሱ ኢህአዴግ ችግር አይደለም፣ ጥሩ ነው። ምክንያቱም ኢትዮጵያ ብዝሃነት ያለባት ሀገር ናት። ነገር ግ እውነተኛ የሆነ ራስን በራሴ ማስተዳደር የብሔረሰቦች መብት የሚከበረው የግለሰቦች መብት ሲከበር ነው። ከዚህ በአሻገር የተዛቡ ትርክቶች በአገሪቱ ህዝቦች መሀል ጥርጣሬና ግጭቶችን እንዳስከተሉ ጠቁመዋል። ትብብሩና ህብረቱ እችን የመሰለይ ታላቅ ሀገር ሁላችንም እኛ ብቻ ሳይሆን አፍሪካ የሚጎራባትን ሀገር አስረክቦናል። በሌላ መልኩ ደግሞ ግጭቶቹና በዛ ላይ የተፈጠሩት ጠባሳዎች ደግሞ እስካሁን ድረስ እየተጋነኑ እየቀረቡ ለግንኙነታችን መሻከል ምክንያት ነው። እነዚህም ባላንስ ያደረገ ትርክት የታሪክ አጻጻፍ መኖር አለበት። ባለፈው ጥሩም መጥፎም ተሰርቷል። ጥሩውን እንውሰድ፣ እናስቀጥለው፣ እንገንባው። ለአሁኑም ትምህርት ይሁን መኩሪያ መጥፎውን እንረመው። ከዛ ደግሞ ከሁሉም በላይ የራሳችንን የቤት ስራ አሁን እና ለነገ የሚሆን ነገር እንስራ። የብልጽግና ፓርቲ የሚለያየውን ግንብ በመናድ የሚያገናኘውን ድልድይ መገንባት ነው። ፓርቲው የአማራን ሕዝብ ጥያቄዎች በምን መልኩ ይፈታል ለሚሉ የተሳታፊዎች ጥያቄዎችም ምላሽ ሰጥተዋል። የአማራ ሕዝብ ቤዚክ ጥያቄው ምንድን ነው? ከኋላ ቀርነትና ከድህነት መውጣት ነው። መበልጸግ ነው። መሻሻል ነው። መከበር ነው። በዚህ ሀገር ሰርቶ ለመለ ለውጥ የሚገታው ነገር እንዳይኖር በቅንነት የሚያገለግለው መንግስት እንዲኖር ነው የሚፈልገው፣ ሰላም እንዲኖር ነው። እነዚህ ጥያቄዎች የኦሮሞ ጥያቄ ናቸው፣ የደቡብ ጥያቄ፣ ሁሉም ህዝብ ጥያቄ ነው። የያዝነው ጥያቄ ከዚህ አኳያ የጋራ ጥያቄ ነው። እነዚህ የጋራ ጥያቄዎች በጋራ ትግል ነው የሚፈቱት። ማለት የኢትዮጵያን ህዝብ ጥያቄ ይመልሳል፣ የአማራን ህዝብ ጥያቄ ይመልሳል። ፓርቲው ኢትዮጵያ ከሴራ ፖለቲካ ተላቃ ሁሉም ተጠቃሚ የሚያደርግ ስርዓት እንድትገነባ መደላደል ይፈጥርላታል የሚሉት ደግሞ የደቡብ ወሎ ዞን ዋና አስተዳዳሪ አቶ ሰይድ መሐመድ ናቸው። ይህንን ለማድረግ የተለያዩ መሰናክሎች እንደሚፈጠሩ የጠቆሙት ዋና አስተዳዳሪ አመራሩ በእውቀትና በህዝባዊ አገልጋይነት መንፈስ ታንጾ ሊቆም ይገባዋል ሲሉ ጥሪ አስተላልፈዋል። ከውህደቱ ጀምሮ አላስፈላጊ ጥርጣሬና መሰል አጀንዳ እያቀበሉ በተሟላ መንገድ ጥልቀት ባለው መንገድ ከህዝባችን ጋር እንዳንገነባው የሚያደርጉ እሳቤዎችን በደንብ አምርረን መታገል፣ ለዚህ ደግሞ አሟልቶ መገንዘብ እና ለዚህ ፕሮግራም ለዚህ ፓርቲ ራስን መስጠት ያለብን ይመስለኛል። የአማራ ክልል ርዕሰ መስተዳደር አማካሪ አቶ አለሙ ጀንበሩ በበኩላቸው ፓርቲው ታሳቢ ያደረጋቸውን ቁም ነገሮች እንዲህ ይገልጻሉ። ደካማ ፓርቲ ይዘን አጭበርብረን ስርዓት ከምንገነባ ጥሩ ለኢትዮጵያ ህዝቦች የማይጎረብት የተመቸ ስርዓት ፈጥረን ተሸናፊ መሆንንም ታሳቢ ያደርጋል። ይሄ ማለት ምንድን ነው? በሙሉ በፓርቲያችን ጭምር እንተማመናለን ማለት ነው። ሁለተኛው ፕሮግራሙ፣ ህገ ደንቡ ሁሉንም ህዝቦች ያማከለ ነው። የአማራን ህዝቦች ፍላጎት፣ የኦሮሞን ህዝቦች ብቻ ፍላጎት አይደለም። እዚህ እየተወያየን ያለነው የመላው ኢትዮጵያ ህዝቦችን ፍላጎት ነው። ወደዚህ ደረጃ ላይ መድረሱ እኛም ጋር ሲደርስ ምንም ሳይጎረብጠን እየተነጋገርን መሄዳችን እንደ ትልቅ ዲል አድርገን ልንወስደው ይገባል። አንገፋፋም፣ ሳንገፋፋ በጋራ መኖር እንችላለን የሚል አንዳንድ ተሳታፊዎች ውህደቱን ህወሀት አለመቀበሉ መብቱ ቢሆንም የብልጽግና ፓርቲ በትግራይ ውስጥ የመንቀሳቀስ መብት እንዳለው የሚል አስተያየትም ሰንዝረዋል። መስፍን የሱፍ ይባላለሁ። አማራ ሳይንት ወረዳ የብልጽግና ፓርቲ ወደ ውህደቱ አልገባም ባለው ህወሀት በሚመራው ትግራይ ክልል ላይ ጣፈንታው ምን ሊሆን ይችላል በሚለው ላይ በደንብ ተወያይተናል። ህወሀት አልዋሃድም እንዳለ ሁሉ እና መብቱንም እንደተጠበቀ መብቱም እንደሆነ ሁሉ የእኛም ፓርቲ የብልጽግና ፓርቲ ብልጽግና በሚመራት ኢትዮጵያ ውስጥ ተንቀሳቅሶ የራሱን አባል የመሰብሰብ የራሱን ማስተባበሪያ ጽህፈት ቤቶች የመክፈት መብቱ የተጠበቀ ነው። ህወሓትም ይህንን ሊገነዘብና ሊያውቅ ይገንባል። ስለዚህ የብልጽግና ፓርቲያችን ትግራይ ላይ ከፍተን የትግራይን ህዝብ እንደ ሌሎቹ ኢትዮጵያ ህዝቦች ካለበት ችግር እንዲወጣ ፓርቲያችን አሁን ማጠንክሮ የሚሰራ መሆኑን ላስገነዝብ ወዳለሁ። ሰነዱ በቀጣይ ትኩረት ቢያደርግባቸው የተባሉ ሀሳቦችም ነበሩ። አስታጥ ግዛው ይባላለ፣ ኩታብሮ ወረዳ። ሰነዱ አብዛኛው ጥሩ ነገር ነው ያየሁት፣ ግን በተለይ ከትግራይ ህዝብ ተጠቃሚነት ላይ ምን መሰረት አድርገን መስራት መቻል እንዳለብን ህዝቡ ተጠቃሚ እንደሆነ ና ህወሓት ፓርቲው ና ህዝቡ አመራሩ ላይ ያለው ችግር ተለይቶ ህዝቡን ተጠቃሚ ለማድረግ የሌሎች ፓርቲ አመራሮች ና ሌላው ህዝብ ጋር ተቀናይቶ የሚሰራበትን መንገድ በደንብ አጠናክር መስራት መቻል እንዳለበት ና የህዝቡ ጥያቄ የትግራይ ህዝብ ጥያቄ መመለስ መቻል እንዳለበት እሱ ላይ ትኩረት ሰርተ መስራት እንድንችል ነው ማስቀምጠው። በተመሳሳይ ሁኔታ የደሴ ከተማ አስተዳደር የብልጽግና ፓርቲ አባላት በፓርቲው መሰረታዊ ፕሮግራሞች ና ህገ ደንቦች ዙሪያ ውይይት ማድረጋቸው ታውቋል። ለአሜሪካ ሬዲዮ መስፍን አራጌ ነኝ ከደሴ